የአሜሪካው ፕሬዚዳንት ባራክ ኦባማ ሰሞኑን አዲስ አበባ እንደሚገቡ ይጠበቃል። ኢትዮጵያውያንም ስለ ፕሬዚደንቱ ጉብኝት የተለያዩ አስተያየቶችን መስጠት ቀጥለዋል። እስክንድር ፍሬው በአዲስ አበባ ከተማ በመዘዋወር አንዳንዶቹን አነጋግሯል። ተከታዩ ልኳል። ያኔ ለፕሬዚዳንትነት ሲወዳደሩ ኢትዮጵያውያን ለእርሳቸው የነበራቸው ድጋፍ በአብዛኛው ተመሳሳይ ነበር የመጀመሪያው ጥቁር ሰው የአሜሪካ ፕሬዝዳንት ለመሆን የበቁበት ሂደት በበርካታ የአፍሪካ ሀገራት የፈጠረው የደስታ ስሜት በዚህ በኢትዮጵያም ተንጸባርቋል። የመጀመሪያው አፍሪካ አሜሪካዊ ፕሬዝዳንት በመሆን ታሪክ የሰሩት እኚሁ ሰው ሰሞኑን በእንግድነት ወደ አዲስ አበባ ይመጣሉ። በስልጣን ላይ እያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዝዳንት በመሆንም ሌላ ታሪክ ይሰራሉ። ይህ ጉብኝት በኢትዮጵያውያን ዘንድ የፈጠረው ስሜት ግን የተለያየ ነው ማለት ይቻላል። በአዲስ አበባ ያገኘኋቸው አስተያየት ሰጪዎች የተናገሩት ይህንኑ ያንጸባርቃል። ስሙ እንዲገለጽ ያልፈለገ ወጣት ኦባማ የሚመጡት ለሀገራቸው ለአሜሪካ ጥቅም ነው ብሏል። እንደ ማንኛውም ኢትዮጵያዊ የአሜሪካ ፕሬዚዳንት ለመጀመሪያ ጊዜ ኢትዮጵያ መምጣቱ ደስታ ተሰምቶኛል። ግን ያው ይሄ ወደ ሀገራችን መምጣቱ መሰረታዊን ችግር ይፈታል ብዬ አላምንም ቢ

ናቸው ከራሳቸው ጥቅም አኳያ ይመስለኛል፣ እንጂ የእኛን ጥቅም የማስጠበቅ ብዙ ፍላጎት አላቸው አይመስለኝም። የፕሬዝዳንቱ ጉብኝት ኢትዮጵያ በትክክለኛ አቅጣጫ ላይ እንዳለች የሚያረጋግጥ ነው ያለው ሌላው አስተያየት ሰጪ ነው። ይሄ እስቲ ዩኒክ ፐርሰናሊ ማለት ነው፣ የተለየ ነገር ነው ለአንተ በግል እሺ፣ ሲባል ምንድነው የአገራችንን የሰላም ፀጥታ በማስመልከት ማለት ነው፣ አገራችን የተረጋጋች መሆኗን ቀጣይነት ያለው የብልጽግና ሂደት መሆኗን። ይሄ ሲባል ደግሞ ለማንኛውም ነገር ሰላም ወሳኝነት አለው። ሰላም ከሌለ እድገት የለም። እድገት ሲባል ሶሻልም፣ ኢኮኖሚካልም፣ ፖለቲካልም በማንኛውም ዘርፍ ማለት ነው እና ማህበራዊም፣ ኢኮኖሚያዊም፣ ፖለቲካዊም በዚህ ዘርፍ ፈጣን የሆነ እድገት መንገድ እንዳለች ትክክለኛ አቅጣጫ ፖሊሲ እንደያዘች የሚያረጋግጥ ነው። ምን ትጠብቃለህ ከጉብኝቱ? እርግጥ የመጀመሪያው የአሜሪካ ፕሬዚዳንት ያደርጋቸዋል ኦባማ ወደ ኢትዮጵያ ሲመጡ በታሪክ ግን መምጣታቸው ብቻ ነው ወይስ ከመጡ በኋላ ምን ትጠብቃለህ? ምንም ከእሳቸው የምንጠብቀው ነገር የለም። ምክንያቱም እንደ ሀገር ራሳችን የቻልን ነን እና የራሳችን ፖሊሲ አለን። የራሳችን ህገ መንግስት አለን። የራሳችን ስትራቴጂ አለን። ስለዚህ በራሳችን ራሳችን በራሳችን ነው ተማምነን ነው የምንመራው ነገር ግን እሳቸው ሲመጡ እኛን በትክክል ትክክለኛ የእድገት አቅጣጫ ይዘን እየተራመድን መሆንን ካረጋገጡ ይሄ ከበቂ በላይ ነው። ፐርሰናሊ ማለት ነው ይሄ ከበቂ በላይ ነው እንጂ እሳቸው መጡ ሆነ የምጠብቀው ነገር የለም ድረስ ራሳችን እስከቻልን ድረስ። ነገር ግን የሚሰማኝ ኩራት ምንድን ነው? በቃ ያልኩን ማለት ነው ከአፍሪካ ምርጥ የሰላም ሀገር ተብሎ ያለምንም ስጋት ወደ እኛ እኛ ትክክለኛ ኢትዮጵያን ምን ትመስላለች፣ በምን ደረጃ ትገኛለች ብሎ መጎብኘታቸው እንደ ዓለም አቀፍ በጣም ደስታ ደስታ ይሰማኛል። በፍልስፍና የሁለተኛ ዲግሪ ትምህርቱን ያጠናቀቀው ሲሳይት አምራት በቀደመው አስተያየት አይስማማም። የፕሬዚዳንት ኦባማ ጉብኝት እንዲያውም ስለ ኢትዮጵያ የተሳሳተ መልእክት የሚያስተላልፍ ነው ባይ ነው። ኢትዮጵያ የራሷ የሄደቻቸው የሄደቻቸው ያሉ ጥሩ ጎኖች አሉ፣ ደግሞ ያልተሻገረቻቸው ብዙ ድክመቶች አሉ ሆኖ ግን ኦባማ ወደዚህ ወደች ሀገር ላይ ሲመጡ ብዙ አይነት ችግሮች እያሉበት ሀገሯ በተለይ እንግዲህ ሀገር ሀያላን ሀገር በሰብአዊ መብት፣ በዲሞክራሲ እና በተመሳሳይ ተያያዥ በሆኑ ጉዳዮች ላይ ያገባኛል የምትላገር ነች አሜሪካና። ኢትዮጵያ በእድገቷ በኢኮኖሚ እድገቱን ካየን በኢኮኖሚ ያላት እንቅስቃሴ ጥሩ ነው። ነገር ግን በሰብአዊ መብት ላይ ብዙ ነገሮች ይታያሉ፣ ይደረጋሉ። ለምሳሌ ጋዜጠኞች ይታሰራሉ፣ አንዳንድ የፖለቲካ ሰዎች ይታሰራሉ። ያ ማለት የፖለቲካ እስረኛ ሆነዋል እና እነዚህ እነዚህ አይነት ነገሮች እያሉ የአሜሪካ መንግስት መጥቶ አገሪቷን መጎብኘቱ በአንድም በሌላ መልኩ የዚህ ጉዳይ ተሳታፊ ያደርገዋል ብዬ ተሳታፊ ያደርገዋል ስትል ተሳታፊ ማለት ያው አክኖሎጂ እንዳደረገ ነው። ምክንያቱም እኛ አሁን ለመጀመሪያ ለምሳሌ፣ ጋና ላይ ሲጎበኙ ኦባማ እውቅና እንደሰጡ ነው የሚቆጠረው። ና ዳይሬክትሊ እውቅና እየሰጡ ነው መመለስ ያለባቸው ጥያቄዎች ህዝቡ እስካልመለሰ ድረስ የእነዚያ ጥያቄዎች ሳይመለሱ እሳቸው መተው የሚጎበኙ ከሆነ ያው ዲፕሎማቲክ ሪሌሽንስባቸውን ለማጠንከር ነው ማለት ነው። ዲፕሎማሲያዊ ግንኙነታቸው ያ ግንኙነታቸው እያጠነከሩ ነው። የራሳቸው ፍላጎት በጣም እያጠነከሩ ነው። ነገር ግን ኢትዮጵያን በአንድ በሌላ መልኩ ይጎዷታል። ምክንያቱም ስህተቶች ካሉብን እንደ ሀያ ያለ ነገር ይሄን ስህተቱ ብለው መናገር ስለሚጠበቅባቸው ምን ትጠብቃለህ? አጠቃላይ ከጉብኝት አሁን መጡ። እርግጥ የመጀመሪያው ፕሬዝዳንት ናቸው። በስልጣን ላይ ያለ የአሜሪካ ፕሬዝዳንት ኢትዮጵያን ጉብኝት የጉብኝት የመጀመሪያ ናቸው። እንደው በአዲስ አበባ ቆይታቸው ለምሳሌ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የሁለትዮሽ ውይይት እንደሚያደርጉ ይጠበቃል። ከአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ጋር እንደዚህ ውይይት ያደርጋሉ። ለአፍሪካ ህብረት ንግግር ያደርጋሉ። እነዚህ እነዚህ የመሳሰሉ ፕሮግራሞች እንዳሏቸው የተገለጸ ነው። ምን ትጠብቃለህ ከነኚህ ውይይቶች፣ በተለይ ከኢትዮጵያው ጠቅላይ ሚኒስትር ጋር ከሚያደርጉት ውይይት በእርግጥ ይሄ አሁን የጠየቀ ጥያቄ ከመጀመሪያው ከገለጽኩት ጋር ይመሳሰላል። በአንድ መሌላ መልኩ አሁን ኦባማ መጥተው የሚያገኟቸው ሰዎች በጣም ታዋቂና እንግዲህ ኢንፍሉዌንሻል የምንላቸው ሰዎች ናቸው። እነዚህ ሰዎች ጋር ሲያደርጉ ወሳኝነቱ ይዘውት የሚመጡት አጀንዳ ነው። እንግዲህ በጠባብ ጊዜ ሁለት ቀን ሶስት ቀን ጉብኝት ይኖራቸው ብለን ብናስብ፣ አሁን በዚህ በጠባብ ጊዜ ያንድ አንድ ጉዳይ ያንድ አንድ የአገሪቱ ችግር ዓለም ደግሞ ጥንካሬ የሰራችው ነገር ካለ እሱን በማውራት ሁሉ ነገር ይወራል ተብሎ አይታሰብም። ስለዚህ ፕሬዝዳንቱ ወደ እዚህ ሀገር ሲመጡ ይታወቃል። ራሳቸው አጀንዳ አላቸው። ያ ማለት እዚህ መተው ንጓዩባቸው አጀንዳዎች አሉ። እነዚህ አጀንዳዎቹ ለምሳሌ በሰብአዊ መብት ላይ አጠባበቅ ላይ፣ በዲሞክራሲ ላይ፣ በመልካም አስተዳደር ላይ እንዲህ ተመሳሳይ የሆኑ ነገሮች ካሉ እና እነዚህን ጉዳዮች የሚያነሱ ከሆኑ የኢትዮጵያ ሕዝብ ይጠቀማል። እኔ አሁን የኢትዮጵያ ሕዝብ እንደመሆኔ ስለ ሕዝቡ ነው የኢትዮጵያ ሕዝብ ተጠቀመው ማለት ሀገሪቱ ተጠቀመች ማለት ነው፣ ሕዝብ ማለት ሀገር ስለሆነ። ስለዚህ በአንድም በሌላ መልኩ እነዚህ አይነት ጉዳዮችን አንስተው መወያየት የሚችሉ ከሆነ፣ ድክመቶች ካሉ እነዚያ ድክመቶች እንዲታዩ፣ ክፍተቶች ካሉ እነዚያ ክፍተቶች ታይተው እንዲሞሉ ይደረጋል። ጥንካሬዎች ካሉ ደግሞ እሰየው እነዚህ ጥንካሬዎች ይቀጥሉ ስለሚባል። ነገር ግን እንግዲህ የኢትዮጵያ መንግስት ልክ እንደሚያወራው ሁሌ እንደሚወራው ተመሳሳይ የሆነ ነገር እነዚያን አይነት ነገሮች የምናውቃቸውን አጀንዳ እንደ አጀንዳ አድርገው ይዘው መጥተው እሱን ነገር አውርተው የሚሄዱ ከሆኑ አሁንም ቢሆን ተባባሪነትን ይገልጻል። ያ ማለት ይቻ ሀገር በጣም ያደገች ነው፣ ይች ሀገር ሰብአዊ መብትን እያስከበረች ነው፣ በመልካም አስተዳደር የሄደች ያለች ሀገር ነች፣ በዲሞክራሲም እንዲሁ እንደዚህ አይነት ነገሮችን መልእክት ያስተላልፋል ብዬ አስባለሁ። ማስመር የምፈልገው ምንድን ነው፣ ወደ ኢትዮጵያ ሲመጡ ይዘውት የሚመጡት አጀንዳ ይወስነዋል። በአሜሪካ ኒውዮርክ ለ33 ዓመታት የኖሩት ኢትዮ አሜሪካዊው ሳሚ ገብረ መንግስት ግን በጎ በጎውን ማሰብ ተገቢ ነው ይላሉ። እናም የፕሬዚዳንቱን ጉብኝት የሚመለከቱት በአዎንታዊ ጎኑ ነው። በሕይወት አዎንታዊውን ማየት አለብኝ እንጂ አሉታዊውን ካየን ሁልጊዜ ወደኋላ መቅረት ማለት ነው። አዎንታዊውን አተም በዛ ምን ይመሰረታል ወይ ለሚለውን ነው ማየት ያለብን። በአሉታዊ ግን ከታየ ሁሉ ነገር እንቅፋት ነው ማለት ነው። የአሜሪካው ፕሬዝዳንት ባራክ ኦባማ በሳምንቱ መጨረሻ አዲስ አበባ እንደሚገቡ ይጠበቃል። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የተናጠል ውይይቶች እንደሚያካሂዱ መረጃዎች ያመለክታሉ። በአፍሪካ ህብረት ንግግር እንደሚያደርጉም እነዚሁ መረጃዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ